ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ሀብታም ስዩም አብሬያችሁ ቆያለሁ። ዛሬ ምሽት የመዝናኛውን ዓለም የሚቃኙ መሰናዶዎች እናሰማችኋለን። በኢትዮጵያውያኑ ገና በዓል ዋዜማ ላይ እንደመገኘታችን በየጣልቃው ባህል አድማቂ ሙዚቃዎችን እንገባበዛለን። አስቀድመን ወደ አንድ ስፍራ እንውሰዳችሁ በአሜሪካ ምድር ወደሚገኝ ጠጅ ቤት። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉሥ ጠጅ ቤት እንጂ። የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው። በኢትዮጵያ እጅ የተጠመቀ እና በጣም እኔ ሴሚስዊት ነው እየጠጣሁ ያለሁት እና በጣም ቆንጆ ነው። አቶ ሰሎሞኑና ወዳጆቻቸው የታደሙበት ንጉሥ ጠጅ ቤት ንጉሥ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው። ከዚህ በፊት ንጉሥ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት ስናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይህንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለግኩት። አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ። በጣም ከባድ ነው። የሚገርም ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዴ ጀምሮ ቪዳክስ ቲቲቪ ሁሉም ናቸው። በሂደት መጥተው ምንድን ነው የማርጠጭ ምንድን ነው የሚለውን የጠየቁን እና ሂደቱን ማካሄዱን የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለ አይነት ነገር እንደዚያ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ሕጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሂደን እናምጣ ብንል የኢትዮጵያን ሕዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ ሚን የማር አቅራቢ አለን። በዛ ሂደት ነው የጀመርነው። ይህ አቶ ጊዜን የቀደመ እቅድ በሰሙ ጊዜ በእጅጉ ተገርመው እንደነበር የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልድ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ። የመጀመሪያ ነው ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች። ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ፣ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው። በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልድ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ። እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያያዘ ነው ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን ሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍ እና ስራው ስኬታማ እንዲሁም ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ የሀገርን ባህል ማስተዋወቅ ነው። በዛው ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንን ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልድ ኢትዮጵያውያን አሉ አንደኛው የሚደግፉበትን መንገድ አንዱና የመጀመሪያው መቶ ማየት አንድ ኢትዮጵያዊ አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳየሁ በሚያኮራ መልኩ እንዲህ ስራ እየሰራ ነው፣ እና ሄዶ ማየት መጥቶ ማየት ይህንን ስራ ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉሥ የወይን ጠጅና የማርጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣም ለማዳረስ እንዳቀደ መስራቹ ይናገራሉ። ከዚህ በኋላ ያለኝ ቅድ፣ ብዙዎቹ ከተለያየ አገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን የመጣ ነው የሚሉ ብዙ አሉ ምናልባት እግር ጥሏቸው ለሌላ ነገር፣ ግን ይህን ነገር ሳናያን ሄድን ብሎ የመጡ ብዙ ሰዎች አጋጥመውናል እና የእነሱ ጥያቄ አንዱ ለምን ቀረብ አድርጋቸው አከፍቶልንም ነው። ይሄ ነገር ደግሞ የከፈትነው አንደኛ የእኛን ካልቸር የያዘ ሆኖ፣ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እኳን የማይችሉ ካሉ እንደዚህ አይነት ነገሮች የተወሰነም ነገር ቢሆን ትዝታቸውን ወይም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው። ወደ ንጉሥ ጠጅ ቤት እንመለስ። በባህላዊ ዕቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ እግት አድርገው በጠጅ ቤቱ ስለነበራቸው ቆይታ ሀሳባቸውን ሰጥተውናል። ልጅ እያለው ስለወጣው ብዙ የዛኔ ጠጅ አልጠጣም። አሁን ግን ያው ነው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ የሄድን ልጆች ነን፣ አንድ ላይ ብዙ ያሳለፍን ልጆች ነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ሞቅ እያደረግን እየተጫወት ነው እና በጣም ደስ ይላል። ታይም ቦታውን በጣም ስፔሸስ ነው፣ በጣም አሪፍ ነው እና ብዙ እንጠብቃለን ከዚህ በኋላ ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግረው ማየታቸው በህዝቦች ባህልና ትውፊት ልውውጥ፣ እንዲሁም ቅርርብ ረገድ የራሱ አውንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኢትዮጵያውያን የሥነ ጥበብ ሥራዎች ለእይታ ወደ ቀረቡበት የባልቲሞር ከተማ አውደር እናቀናለን። ኤደን ገረመው በዚያ ተጠብቀናለች። የዕድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታዊያት መንፈሳዊያት መጽሐፍት። ቁርአን የአይሁድ እምነት መገልገያዎች፣ የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች፣ የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለ ሥላሴ ካባ ድረስ የተካተቱበት አያሌ መንፈሳውያንና አለማውያን ቅርሶችን ያሰባሰበ አውደርእይ ህዳር 23 ቀን 2016 ዓ ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሚውዚየም ተከፍቷል። የሁነቱ አዘጋጅና የበላይ ጠባቂ ክሪስቲን ሻካ ኢትዮጵያ አት ክሮስ ሮድ በቀጥታ ትርጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደ ርዕይ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደ ርዕይ ተከታይ እንደሆነ ትናገራለች። African Zion exhibition was uh, took የአፍሪካ ዛይን ኤግዚቢሽን በጎሪጎሪሳውያኑ 1993 ዓ ም በዚህ ሙዚየም ነበር የተደረገው። አላማው በዋናነት በዚህ በዋሽንግተን ዲሲ እና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተርካልቸራል ቡድን ጋር በመሆን ነው የተዘጋጀው። በዚህ በዋልተርስ አርት ሙዚየም ከታየ በኋላም በሌሎች ሰባት የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በእርግጥ ያኔ ስብስቦቹ የኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሚዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው። ነገር ግን ከዛን ጊዜ አንስቶ ባደረግነው ማሰባሰብ የዋልተርስ አርት ሚዚየም ከሁለት መቶ በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሰባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከ ሰላሳ ዓመት በኋላ ይህንን ነገር መለስ ብሎ በማሰብ ስብስባችንን ማየት ኢትዮጵያ በዓለም አቀፍ ደረጃ ምን አይነት ፋዳ አላት ለማለት እንዲሁም በቀይ ባህር፣ በአባይ፣ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው። አውደሪው ካካበታቸው መልከብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎስያን፣ ኤልያስ ስሜ፣ ወሰን ወርቅ ኪርሶፍ፣ ቲዮሸቱ ና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያ ና የአሁነኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካቶ ይዟል። በዋሽንግተን ዲሲ ተወልደ ያደጋቸው ዓለም አቀፍ የጥበብ ባለሙያ ና ተመራማሪ ጸደይ መኮንን የአውደሪዩ አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች። በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነ ጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም እኔ ደግሞ ስራ ያለፈውን የሚያሳይ አሁነኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዳዩ ማድረግ በጣም የሚያስደስት ነገር ነው። ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለእኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ አስርት ዓመታት የኢትዮጵያ ስነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራ የመታየቱ ክብር ነው። ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የስነ ጥበብ ስራዎች ተመራማሪ ናት። የከፍተኛ ትምህርቷን በምትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ትናገራለች። ኢትዮጵያ አት ደ ክሮስ ሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው። So ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አሊያም ከአምስት ዓመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ፣ እጅግ ብዙ ባህሎች ያሉባት፣ ብዙ ሰዎችና ሀሳቦች የሚተላለፉባትና ኢትዮጵያ ማዕከላዊ የሆነች የሚለው ነበር። ርዕሱ በአሁኑ ሰዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል? ብዬ እጠይቅ ያለው በርዕሱ ተማምነዋል። አንዱ አማካሪ እንደውም መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው። መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው። ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው። አቶ አህመድ ዘካሪያ ከአርባ ዓመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 ዓመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆን ሲሆኑ ስለ ሁለቱ ታላላቅ አውደ ርዕዮች ግንኙነት እንዲህ ያብራራሉ። ዚካ ኤግዚቢሽኑ አይከንስ ላይ እና የተወሰነ መስቀሎች ነበሩ። የተወሰነ ገንዘብ ነበር፣ ማንስክሪፕት ላይ ነበር። እነዚህ ነው ያካተተው። በኦርትሪል ድለኛ ሆኖ ኤግዚቢሽን መነሻ አድርጎ ጀምሮ ነበረ ዋተርስ ወልሰርስን ሚዚየም ይህንን ኃላፊነቱን ተሸክሞ በደህና ተሰርቶ ነበር፣ ግን የፖለቲካ ችግር ስለነበርበት እንደታሰበው ማደግ አልቻለም እና በአጠቃላይ ያለን ችግር ሁሉም የፖለቲካ ጋር እናያይዘዋለን። ሽግርቻችንም ከዚህ ወደ ኒውዮርክን የነበርኩ የሰርኩት ኒውዮርክ ሾንበርግ ካየ ሌላም አካባቢ በየቦታ ታይቶ ነበር። ወደ ሰባስምንት ቬኒ ላይ ታይቶ ነበረ እና ብዙ ሪስፖንስ አግኝቸዋል። ብዙ ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል። ማለት አፍሪካን ዛይን እርግጠኛ ነኝ። አሁን ዛሬም እዚህ ኤግዚቢሽን የምታዘጋጀው ክርስቲን የተማረገችው አንዱ በአፍሪካን ዛይን ይሆናል። እዚህ ቤት ከአፍሪካን ዛይን ኤግዚቢሽን በኋላ የሁለት ግለሰቦችን ስራው ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስበው በኋላም አለፍ ብሎ እንደገና አንድ የኢትዮጵያ ኤግዚቢሽን ሰርተዋል። ይህ ሶስተኛቸው ነው ማለት ነው። አለም አቀፍ አውደሬዎች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶችና የስነ ጥበብ ውጤቶችን ከፖለቲካ ውጭ በሆነ አይን በማየት መማማር እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ። ዘላ አክቲቪቲ የምናካሄድ ፖለቲካውን ትተን ይህንን ብቻ ብንጠቀም ሀገራችንን ማሳወቅ እንችላለን። የራሳችንን ስሜት የበለጠ ማካት ችል ነበር። በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሚዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ ሶስት ወራት ለጎብኚዎች ክፍቶን ይቆያል። በመቀጠልም ወደ ማሳቹሴትና ኦሃዮ ግዛቶች እንደ ቅደም ተከተላቸው እየተዛወረ ለቀጣይ አንድ ዓመት ጊዜ እንደሚታይ አዘጋጆቹ አስታውቋል። ዋልተርስ አርት ሚዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምጽ ቦልቲሞር ሜሪላንድ ኤደን ገረመው ጋቢና ቪኦኤ። ከአሜሪካ ድምፅ ይቀጥላል። አሁን ደግሞ ኬኔዲ አባተ የልጅነት ሕልሙን እየኖረ ያለን ወጣት የሙዚቃ አቀናባሪ ያስተዋውቀናል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽው ወጣቱ አቀናባሪ፣ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት ሃይ ስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው ያው የሙዚቃ ህይወት። እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው ምክንያቱም የማህበረሰብ አስተሳሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደ ማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ በቃ ልክ ሲፈቀድልኝ እና ግን ጥሩ ሆነልኝ። ያመለጠኝን ተከልክ የቆየሁትን እንትን ለማካከስ ቻልኩኛ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚሁ ሳምፕል እንደቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩት ና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማው ና ዴኮ በቃ ያለቀ አሬንጅመንት ነው ሚክስ ና ማስተር ከተደረገ በደምብ ሳውንድ ካገኘ በቃ ኩ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚ ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁ፣ ም ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አግኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደረጉ ትልልቅ ሰዎች ነበሩበት። እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምዶ ስጀበታለሁ። የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ሕይወቴ እንግዲህ ሌላ ባንድ አቋቋምን ቶራ የሚባል ግሩፕ በዛ ባንድ ተለያዩ ስራዎችን ቲቪዎች ላይ ምናምን ቀዳን፣ ከተለያዩ አርቲስቶች ጋር ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ እንደ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ ያንም ማቅረብ ቻለን። እና በጣም ጥሩ አጋጣሚ ና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ አለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ ለሙዚቀኛ ሙዚቃ የነፍስ ነገር ነው። የስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ሲቀመጥ ሁሉን ነገር ነው መራሰው ሁሉን ተናድጄም ከሆነ እረሳዋለሁ። የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የመሄድ ነገር ስላለ ማለት ነው። እና እድለኛንን ብዬ አስባለሁ እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት፣ መጀመሪያም ስጀምር ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ፣ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ፣ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሆኝ ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፎ ትችላለህ። እና አሁንም ራሱ ከሙዚቃ ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ እመክራለሁ። ህይወትን ለማሸንፍ የተሻለ ነገር ለማምጣት፣ ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል፣ በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ። Ah, this, ጊዜያችሁን ስላመሻችሁ በእጅጉ አመሰግናለን። በመስተንግደው ሀብታሙ ስዩም በቅንብሩ ደግሞ ኤልያስ አስማራ እስካሁን ድረስ አብረናችሁ ነበር። መልካም የገና በዓል ይሁንላችሁ። መልካም ምሽት